የኢትዮጵያ ቀይ መስቀል ማህበር 24.7 ሚሊዮን ብር የወጣባቸው 34 አምቡላንሶችን ለክልል ቅርንጫፍ ጽህፈት ቤቶች አስረከበ። ከ3000 በላይ ለሚሆኑ ዜጎች አገልግሎት እየሰጠ ያለው ማህበር አሁን ደግሞ አቅሙ ከፍ ሲል ሊል እንደሚችል አስታውቋል። ይህ በእንዲህ እንዳለ በአዲስ አበባ የሚያስገነባው የገቢ ማስገኛ ስራም መጀመሩን ዋና ጸሐፊው ገልጸዋል። መለስካቸው አማሃ ነው ዘገባውን የላከልን። በዚህ የርክክብ ስርዓት ላይ የማኅበሩ ዋና ጸሐፊ ወይዘሮ ፍሬ ሕይወት ወርቁ እንደተናገሩት የሰባ ዘጠኝ ዓመቱ ብሔራዊ ማኅበር ከተመሠረተበት ማግስት አንስቶ ባጋጠሙት ልዩ ልዩ የተፈጥሮና ሰው ሠራሽ አደጋዎች ምክንያት የሚደርሰውን ጉዳት ለመቋቋምና የሰው ልጅ ሕይወት ለመታደግ ሲያደርግ የቆየውን ትሩፋት በማመልከት የፋሽስት ጣሊያን ወረራና ማኅበሩ ገና በጨቅላነቱ ያጋጠሙን ፈተና አስታውሰዋል። ዘመናት ካስቆጠሩትና የማኅበሩም ልዩ መታወቂያ ሆነው ከዘለቁት በርካታ አገልግሎቶች መካከልም አንዱ እና ዋናው የአምቡላንስ አገልግሎት እንደሆነ ዋና ጸሐፊው አስረድተዋል። አክለውም በዚህ ረገድ ማኅበሩ በአገር አቀፍ ደረጃ እየሰጠ የሚገኘውን አገልግሎት ስፋት ዘርዝረዋል። ማኅበራችን እስካሁን የተለያየ የአገልግሎት ዘመን ባላቸው ሁለት መቶ አስራ ዘጠኝ አምቡላንሶች በአመት ከሶስት መቶ ሺህ በላይ ለሚሆኑ የድንገተኛ የወላድ የሪፈላልና ሌሎች ጥሪዎች አቅም በፈቀደ መጠን አፋጣኝ ምላሽ ሲሰጥ የቆየ ሲሆን ይህ አገልግሎቱ የፌዴሪ መንግስት በምዕተ አመቱ የልማት ግቦች ባስቀመጠው መሰረት የእናቶችና ህጻናት ሞት ለመቀነስ የሚደረገውን ጥረት በማገዝ ረገድ ከፍተኛ ጠቀሜታ አለው። ወይዘሮ ፍሬ ፍሬህይወት እንዳብራሩት በአሁኑ ወቅት በሀገሪቱ ከጊዜ ወደ ጊዜ እያደገ የመጣው የአገልግሎቱ ፍላጎት እንደዚሁም ከሚከሰቱ የተፈጥሮና ሰው ሠራሽ አደጋዎች አኳያ የኢትዮጵያ ቀይ መስቀል ማኅበር ከዚህም በላይ ቁጥር ያላቸውን አምቡላንሶች ማሰማራትና በርካታ የአገልግሎቱን ፈላጊዎች መድረስ ይጠበቅበታል። ስለሆነም ማኅበሩ ይህንን የአቅርቦትና የፍላጎት ክፍተት ለማጥበብ የሕብረተሰቡን ጥያቄና ያበረከተውን የበጀት አስተዋጽኦ መሠረት በማድረግ በዛሬው ዕለት ለየክልል ቅርንጫፍ ጽሕፈት ቤቶቹ የሚከፋፍሉትን ሰላሳ አምቡላንሶች በዓለም አቀፍ ቀይ መስቀል ኮሚቴ የቴክኒክ ጋፍ በ187 ሚሊዮን ብር የተገዙ አራት አምቡላንሶችን ደግሞ ከዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማኅበራት በተገኘ የበጀት ድጋፍ በ4 ሚሊዮን ብር በአጠቃላይ በ247 ሚሊዮን ብር ወጪ 34 አምቡላንሶችን ለስድስት ክልሎች አከፋፍሏል። ዋና ጸሐፊዋ እነዚህ አምቡላንሶች በምን ያህል ደረጃ የማህበሩን አቅም ከፍ እንደሚያደርጉም ገልጸዋል። የእነዚህ አምቡላንሶች በስራ ላይ መዋል በመላ ሀገራችን የሚገኙ የአምቡላንስ ጣቢያዎቻችንን ወደ 187 ለማሳደግ የሚረዳ ሲሆን የተሽከርካሪዎቹን ቁጥርም ወደ 253 ከፍ ያደርገዋል። ይህም ወላዶችንና ድንገተኛ አደጋ ተጎጂዎችን ወደ ሕክምና ተቋማት በአፋጣኝ የማድረስና ና ህይወት የመታደግ ሰብአዊ ተግባራችንን ይበልጥ እንደሚያጠናክረው እምነታችን የጸና ነው። ይህ አንጋፋ ማህበር ካለው ዕድሜ አኳያ አሁንም የሚሰጠው አገልግሎት በቂ እንዳልሆነና እንዲያውም እየተዳከመ ሄዷል የሚሉ ተቺዎች ባይጠፉም፣ ወይዘሮ ፍሬ ሕይወት በበኩላቸው ህብረተሰቡ ማህበሩን ለማጠናከር ግዴታና ኃላፊነት እንዳለበትም ይጠቁማሉ። አክለውም ማህበሩ በበኩሉ ግን አቅሙን ለማጠናከር የሚያስችል ከፍተኛ የህንፃ ግንባታ ፕሮጀክት ነድፎ ግንባታውን መጀመሩንም አብስረዋል። ግንባታው ተጀምሯል። በዚህ ባለፈው አመት ባደረግነው እንቅስቃሴ የኤስ ኤም ኤስ ሎተሪ አጫውተን መንግስትን ለምነን ራሳችንም የተለያዩ ባለሀብቶችንም ለምነን አግኝተን ወደ 340 ሚሊዮን አግኝተናል። አሁንም ግን በቀጣይነት በዚህ አመትም ከፍተኛ እንቅስቃሴ እያደረግን ነው። አንድ ብር ለሰብአዊነት የሚል እንቅስቃሴ ጀምረናል። በሀገር ውስጥም ከሀገር ውጭም ያሉ የህብረተሰቡን አካላት ለማስተባበር እየሞከርን ነው። ለዚህ ሰብአዊ ተግባር ህዝቡን ለማንቀሳቀስ ብዙ ማነቆች እንዳሉ የተናገሩት ወይዘሮ ፍሬወት የመገናኛ ብዙኃን ዋጋ በተለይም የቴሌቪዥን የማስታወቂያ ዋጋ እጅግ ውድ መሆኑ ማኅበሩ እንቅስቃሴዎቹን ለህዝብ ለማሳወቅና ለማንቀሳቀስ ፈተና መሆኑን አልሸሸጉም። ይሁንና ዋና መሳሪያ በመሆኑ ደግሞ ያለ መገናኛ ብዙኃን ተሳትፎ ብዙ መስራት አይቻልም ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ